ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይት ስቴትስ ፖለቲካዊና አስተዳደራዊ ስርዓት አዲስ ቀን ጀመረ። ረቡዕ ጥር 12 2013 ዓ.ም ዓ ጆ ባይደን 46ኛ የዩናይት ስቴትስ ፕሬዝዳንት ሆነው ቃለ መሐላ አፈጸሙ። I, Joseph Robinette Biden Jr., do solemnly swear. I, Joseph Robinette Biden Jr., do solemnly that swear that I will faithfully execute that I will faithfully execute the office of President of the United States. The office of President of the United States, and will to the best of my ability, will to the best of my ability, preserve, protect, and defend preserve, protect, and defend the Constitution of the United States. The Constitution of the United States. So help you God. So help me God. Congratulations, Mr. Thanks President. Joseph Robinette Biden, Jr., United States President. የፕሬዚዳንት ትራምፕ አስተዳደር ዘመን ዛሬ አብቅቶ የባይደን አስተዳደር ይጀምራል። ባይደን በዋሽንግተን የሰዓት አቆጣጠር ዛሬ እኩለ ቀን ላይ ከአንድ ሰዓት በፊት በዓለ ሲመታቸው በተከናወነበት ስነ ስርዓት አገራቸውን ለሚቀጥሉት አራት ዓመታት ለመምራት ፕሬዚዳንታዊውን የስልጣን መንበር ሲረከቡ የኮሮና ቫይረስ ወረርሽኝ ያስከተለውን ቁጥሩ እጅግ የበዛ ሞትና የከፋ ጉዳት ጨምሮ ዩናይትድ ስቴትስን ከገባችበት ብርቱ ቀውስ የማውጣትና ክፉኛ የተከፋፈለችውን አገር ወደ አንድ የማምጣት ከባድ ስራ ይጠብቃቸዋል። በዩናይት ስቴትስ ዘመን የጠገበ ዲሞክራሲያዊ የስልጣን ሽግግር ስርዓት ታሪክ የተለዩና ፈጽሞ ያልተለመዱ በሚሰኙ በርካታ ሁኔታዎች ውስጥ የሚካሄደውን የዘንድሮውን የዩናይት ስቴትስ ፕሬዚዳንታዊ በዓለ ሲመት በምሽቱ ዝግጅታችን በስፋት እናቀርብላቸዋለን። በዚህ ሳምንት አዲስ አስተዳደር እንቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። በትይዩም ዛሬ ዋይት ሃውስን ለቀው የተሰናበቱትን የፕሬዝዳንት ትራምፕን ያሸኛኘት ስነ ስርዓት የመጨረሻ ሰዓታት ክንውኖችና የስንብት ንግግሮችም እንሰማለን። አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ጤናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዝደንት ሆነው በዛሬው ዕለት ቃለ መሃላቸውን ፈጽመዋል። ሰሎሞን አባተ በዩናይትድ ስቴትስ ምክር ቤት ካፒቶል ደጃፍ የተከናወነውን በዓለ ሲመት ተከታትሎ ቀጣዩን ዘገባ አድርሶናል። And I will faithfully execute the office of President of the United States. Office of President of the United States, and will to the best of my ability, will to the best of my ability, preserve, protect, and defend, preserve, protect, and defend the Constitution of the United States. The Constitution of the United States. So help you God. So help me God. Congratulations, Mr. President. Ani Joseph Robinette Biden Jr., the United States' President and President, በታማኝነት ላከናውን የዩናይትድ ስቴትስን ሕገ መንግስት አቅሜ በፈቀደው ሁሉ ላጸናው፣ ልጠብቀውና ልከላከለው በብርቱ እምላለሁ። አምላክ ይርዳኝ። ባልተለመደ ሁኔታ እጅግ ብዙ ውጣ ውረድ ከበዛበት የአሜሪካ ምርጫ ማግስት በኋላ ፕሬዝደንት ጆዜፍ ራቢኔት ባይደን በዋናው ዳኛ ጆን ሮበርትስ መሪነት ቃለ መሐላ ፈጸሙ። ከእርሳቸው ቀደም ሲልም የመጀመሪያዋ ላቲና የጠቅላይ ፍርድ ቤቱ ዳኛ ሶኒያ ሶቶ ማዮር የምክትል ፕሬዚደንት ካማላ ሐሪስን ቃለ መሐላ አምርተዋል። እኔ ካማላ ዴቪ ሃሪስ የዩናይትድ ስቴትስ ሕገ መንግስትን አቅሜ በፈቀደ ሁሉ ላጸናው ከውስጥም ሆነ ከውጭ ጠላት ልጠብቀውና ልከላከለው፣ ለሴኔቱም በታማኝነት ላገለግል፣ ይህን ኃላፊነትም በነጻነት የለምንም ማወላወልና መቆጠብ በእምነትና በደህንነት ለመረከብና ለመቀበል እምላለሁኝ። አምላክ ይርዳኝ። ፕሬዚደንት ባይደን ይህንን ታሪካዊ ዕለት ሲያጎሉ ዛሬ በአሜሪካ ታሪክ የመጀመሪያዋ ሴት ምክትል ፕሬዚደንት ቃለ መሀላ የፈጸመችበት ቀን ሆኖ ተመዝግቧል። ነገሮች አይለወጡም አትበሉኝ ብለዋል። እጅግ በደመቀ የቀድሞ ፕሬዚደንቶች፣ የምክር ቤት አባላትና እንግዶች በተገኙበት የተወካዮች ምክር ቤቱ ደጃፍ በተከናወነው ስነ ስርዓት ላይ ባደረጉት ንግግር ምክትል ፕሬዚደንት ሃሪስ ቃለ መሀላቸውን እንደፈጸሙ ለማገልገል ዝግጁ የምትል ሀረግ ብቻ በትዊተር ለቀዋል። በቀደመው ሰዓት ውስጥ አዲሱ መንግሥት ሥልጣን ተረክቧል። በታላቁ ብሔራዊ አደባባይ ወትሮ የሚገጠገጠው የዛሬውን የዲሞክራሲ በዓል አክባሪ ዜጋ ዘንድሮ የለም። ኮቪድ-19 መንገድ ላይ ስላስቀራቸው አሜሪካውያን ክብር በቁጥራቸው በተተከሉ ባንዲራዎችና ዩናይትድ ስቴትስን በወከሉ የሀገሪቱ ካርታና የየግዛቱ ባንዲራዎች ተንቆጥቁጧል። ጌጡ በዚያ የመኖራቸው የመድመቃቸውና የሕልውናቸው ተምሳሌት ነው። ፕሬዚደንት ባይደን ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር፣ በመጀመሪያው ፕሬዚደንታዊ እርምጃዬ በዚህ ባለፈ ዓመት ውስጥ በወረርሽኙ ምክንያት ያጣናቸውን ለማሰብ በጸጥታ ጸሎት አብራችሁኝ እንድትሆኑ እጠይቃለሁ ብለዋል። ፕሬዚደንት ባይደን ሙሉውን ፕሬዚደንታዊ ንግግራቸውን የጀመሩት የዴሞክራሲን ለአደጋ የተጋለጠ መሆንና ተሰባሪነት በማስታወስ ሲሆን እነሆ ዛሬ ዴሞክራሲ በድጋሚ ጸና ብለዋል። ቀድሞም እንደ ተጠበቀው የተሰናበቱት አርባ አምስተኛ ፕሬዚደንት ዶናልድ ትራምፕ በዚህ በዓለ ሲመት ላይ እንደ ወጉ ባይገኙም ምክትላቸው ማይክ ፔንስ እና ባለቤታቸው ኬረን ፔንስ ግን ተገኝተዋል። በፕሬዝደንት ጆ ባይደን እና በምክትል ፕሬዚደንት ካማላ ሀሪስ የቃለ መሐላ እና በዓለ ሲመት እንዲሁም ንግግሮች ላይ ዝርዝር ያሉ ዘገባዎችና ትንታኔዎችን እየያዝን እንመለሳለን። ሰሎሞንን አመሰግናለሁ። በምሽቱ አብይ ርዕስ ደግሞ ከስፍራው በዘጋቢያችን የተጠናቀረ ዝርዝሩን የያዘ ዘገባ እናቀርብበታለን። የተሰናባቹ ፕሬዚደንት ዶናልድ ትራምፕ የአራት ዓመታት የሥራ ዘመንም በዛሬው ዕለት ተጠናቋል። አሜሪካን ወደ ታላቅነቷ እንመልሳት በሚል መሪ መፈክር ወደ ዋይት ሀውስ የገቡት ትራምፕ ስለ መጻኢው አካሄዳቸው እርግጠኛ ባልሆኑበት ሁኔታ ነው ዛሬ ወደ ፍሎሪዳ ተሳፍረው የተጓዙት። ዛሬ ጠዋት ከዋይት ሀውስ ሲለቁ የአገልግሎት ዘመናቸውን በሕይወት ዘመኔ ሁሉ የሚሰማኝ ክብር ሲሉ ገልጸውታል። በሜሪላንዱ አንድሩስ የአየር ኃይል ጣቢያ መጠነኛ አሸኛኘት ተደርጎላቸው ለመጨረሻ ጊዜ በኤርፎርስ ዋን ፕሬዚደንታዊ አውሮፕላኑ ተሳፍረው ነው የሄዱት። ዛሬ ቀደም ብለው ትራምፕ የቀድሞ አማካሪያቸው ስቲቭ ባነንን ጨምሮ ለ143 ተከሳሾችና የሕግ ታራሚዎች ፕሬዚደንታዊ ምሕረትና አመክሮ ሰጥተዋል። በቪኦኤ ሪፖርተሮች የተጠናቀሩ ዘገባዎችን ደረጀ ደስታ ይዞ ቀርበዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ የአራት ዓመት የስልጣን ዘመን በዛሬ እለት አበቃ። ትራምፕ ዋይት ሃውስን ለቀው የወጡት በዋሽንግተን ዲሲ ሰዓት አቆጣጠር ዛሬ ረቡዕ ጥር 20 ከጠዋቱ ሁለት ሰዓት ከሩብ ላይ ነበር። ከዋይት ሃውስ ሜሪላንድ ወደሚገኘው የአንድሩ የአየር ኃይል ጦር ሰፈር የተጓዙት በፕሬዝደንትነት ዘመናቸው ለመጨረሻ ጊዜ በተሳፈሩበት የማሪን ዋን ሄሊኮፕተር ነበር። አንድሩ ጦር ሰፈር እንደደረሱ የተደረገላቸው የአሸኛኘት ፕሮግራም የቀይ ምንጣፍ በወታደራዊ ባንድና ለክብራቸው 21 ጊዜ በተተኮሰ መድፍ ነበር። በስፍራው ለአሸኛኘት የተገኙ ሰዎች ወደ ሁለት መቶ የሚቆጠሩ ነበሩ። ትራምፕ በስነ ስርዓቱ ላይ ባደረጉት ንግግር እጅግ በጣም አስደናቂ የሆነ አራት ዓመት ጊዜ ነበረን ብዙ ውጤት አስመዝግበናል በማለት ሰራዊቱን እንደገና መገንባታቸውን ጨምሮ ያስመዘገቧቸውን ትላልቅ ድሎች ዘርዝረዋል። ፕሬዝደንቶች ብቻ ወደሚሳፈሩበት ወደ ቁጥር አንድ ወይም ኤርፎርስ ዋን በሚባለው አውሮፕላን ለመጨረሻ ጊዜ በመሳፈር ወደ ፍሎሪዳ አቅንተዋል። በሌላም በኩል ፕሬዚደንቱ በመጨረሻው የስልጣን ቀናቸው በሰጡት ምህረትና አመክሮ ውስጥ ከተካተቱት መካከል የራፕ ሙዚቃ አቀንቃኞች ሲል ዋይኔና፣ ኮዳክ ብላክ አንስቶ በምርጫው ወቅትና ኋላም በዋይት ሀውስ የፕሬዚደንቱን ቁልፍ አማካሪ እስከነበሩት የ67 ዓመቱ ስቲቭ ባነን ድረስ ያሉትን ያካትታል። ባነን በዩናይትድ ስቴትስ እና በሜክሲኮ ድንበር ላይ ለሚሰራው ግንብ ማሰሪያ ከደጋፊዎች የተሰበሰበ ገንዘብ በማጭበርበር ወንጀል የተከሰሱ ሲሆን፣ የፕሬዚደንት ትራምፕን አስተዳደር ለቀው የወጡት እንደ ኤሮፓ አቆጣጠር በ2017 ነበር። የዋይት ሀውስ አማካሪዎች ፕሬዚደንቱ ለስቲቭ ባነን ምሕረቱን እንዳይሰጡ ማሳሰባቸው የተገለጸ ሲሆን፣ ሁለቱም ሰዎች ምርጫው ተጭበርብረዋል ከሚለውና ካልተረጋገጠው ክሳቸው ወዲህ ወዳጅነታቸውን አንሰራርተዋል። ከትላልቆቹ የሪፐብሊካን ፓርቲ ገንዘብ አሰባሳቢ ባለጉዳይና ባለስልጣናትን አግባቢ ከሆኑት ሰዎችን መካከል አንዱ የሆኑት ኤልዮት ብሮይዲን እንዲሁ በምህረቱ የተካተቱ ናቸው። ኤልዮት ካልተመዘገቡ የውጭ ኃይላት ወኪሎች ጋር በተለይም ከቻይናና ማሌዥያ ባለጉዳዮች ጋር የትራምፕ አስተዳደርን በሚስጥር አግባብተው ለማገናኘት ገንዘብ ተቀብለዋል በሚል ጥፋተኛ የተባሉ ናቸው። ሌሎች በተለያዩ ወንጀሎች ተከሰው የተፈረደባቸው የህግ ታራሚዎችም በፕሬዝደንቱ ምህረት የተደረገላቸው ሲሆን የእስርና የፍርድ ዘመናቸው እንዲያጥር የተደረገላቸውም ይገኙበታል። ገን አመሰግናለሁ። የአውሮፓ ህብረት መሪዎች ጆ ባይደን አርባ ስድስተኛው ፕሬዝደንት ሆነው የተሰየሙበትን የዛሬውን እለት ለአሜሪካ አዲስ ቀን መጣላት ሲሉ አድናቆት ሰጡ። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌን በብሩሰልስ የአውሮፓ ፓርላማ በሰጡት ቃል ይህ ረጅም ታሪክ ያለው በዩናይትድ ስቴትስ ካፒቶል ደጃፍ የሚከናወነው ስነ ስርዓት የአሜሪካን ዲሞክራሲ ጥንካሬ የሚያሳይ ነው ብለዋል። ከአራት ዓመታት የረዘመ ጊዜ በኋላም አውሮፓ እንደገና በዋይት ሀውስ ወዳጅ እንዳገኘች ጉልህ ማረጋገጫ የሚሆን ቀን ነው ሲሉ አክለው ተናግረዋል። የአውሮፓ ካውንስልም ፕሬዚደንት ሻርል ሚሼል በፕሬዚደንት ዶናልድ ትረምፕ ዘመን የአውሮፓና የዩናይትድ ስቴትስ ግንኙነት ተቀይሮ መቆየቱን በግልጽ ተናግረዋል። ዛሬ ለአራት ዓመታት ተጎድቶ የኖረው ውቅያኖስ ተሻጋሪው ግንኙነታችን የሚያብብበት እድል ተፈጥሯል ሲሉ አክለው ተናግረዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲው ተቃዋሚ መሪ ኪር ስተርመርም ለተመራጩ ፕሬዚደንት የመልካም ምኞት መግለጫ አስተላልፈዋል። የቀድሞይቱ የብሪታንያ ጠቅላይ ሚኒስትር ተሬሳ ሜይም በባይደንና ና ሃሪስ ብሪታንያ የዓለምን ጸጥታ ለማሻሻል አብረዋት አዎንታዊ ጥረት የሚያደርጉ አጋሮች አገኘች ብለዋል። የሩሲያ ቤተ መንግስት ክሬምሊን ከዩናይትድ ስቴትስ ጋር የኒውክሊየር መሳሪያ ቁጥጥር ውሉን ለማራዘም የገባ የገባነውን ቃል እናከብራለን ብሎ አዲሱ የባይደን አስተዳደር ስምምነቱ ላይ ለመድረስ ጥረት ሊያደርግ በገባው ቃል ደስተኞች ነን ሲል አክሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እጩ ተሿሚው አንቶኒ ብሊንከን በሕግ መወሰኛው ምክር ቤት ፊት ቀርበው በሰጡት የምስክርነት ቃል ኢትዮጵያ ያለው ሁኔታ እንደሚያሳስባቸውና አሜሪካ የዲፕሎማሲ ግንኙነቷን ተጠቅማ ችግሮች በሰላም የሚፈቱበትን መንገድ እንደምትፈልግ ተናገሩ። ስመኝሽ የቆየ ዝርዝሩን የያዘ ዘገባ ታቀርባለች። በዛሬ ዕለት ስልጣናቸውን በተረከቡት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የውጭ ጉዳይ ሚኒስትር ሆነው የተሾሙት አንቶኒ ብሊንከን ሹመታቸው እንዲጸድቅ ዛሬ በሕግ መወሰኛው ምክር ቤት ቀርበው ከሴናተሮች ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። በዚህ ጥያቄና መልስ ላይ የኒውጀርሲ እንደራሴና በውጭ ጉዳይ ቋሚ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ምክትል ሰብሳቢ የሆኑት ክሪስ ስሚዝ በኢትዮጵያ ትግራይ ክልል ያለው የጸጥታ ችግር እንደሚያሳስባቸው በመግለጽ ብሊንከን በዚህ ላይ ስለሚኖራቸው አቋም ጠይቀዋቸዋል። ብሊንከን ምላሽ ሲሰጡ በተለይ በትግራይ ክልል ያለውን ሁኔታ በትክክል ማወቅና ለተፈጠሩ ችግሮችም ተጠያቂነት ያስፈልጋል ብለዋል። በቀጣይ ችግሮች በግጭት ሳይሆን በውይይት እንዲፈቱ መደረግ አለባቸው ያሉት ብሊንከን በክልሉ የተቋረጡ ግንኙነቶች እንዲቀጥሉና የሰብአዊ እርዳታ መዳረስ የሚችልበት መንገድ መፈጠር እንዳለበትም ተናግረዋል። አክለውም በኢትዮጵያ ያለው የጸጥታ ችግር በአካባቢው ባሉ ሌሎች አፍሪካ ቀንድ ሀገራት ላይ እንዳይሰራጭ ያሳስበኛል። ይህን ችግር ለመፍታት የዲፕሎማሲ ግንኙነታችንን እንቀጥላለን ሲሉ ምላሽ ሰጥተዋል። ብሊንከን ዛሬ በነበራቸው ጥያቄና መልስ በዩጋንዳ በቅርቡ በተካሄደው ምርጫ የደረሰውን የሰብአዊ መብት ጥሰት ጨምሮ፣ በኢራን የኒውክሌር ስምምነት፣ አሜሪካ በቻይና ላይ ስለሚኖራት አቋም በየመን ስላለው አለመረጋጋትና በኮሮና ቫይረስ ወረርሽኝ ዙሪያ ከሴኔቱ አባላት ለቀረቡላቸው ጥያቄዎች ምን ላይ ሰጥተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ከሁለት ወራት በላይ ተቋርጦ የነበረው የስልክና የኢንተርኔት አገልግሎት ከትናንትና ጀምሮ መከፈቱን ነዋሪዎች ገለጹ። የኢትዮ ቴሌኮም ምዕራብ ቀጠና ዲሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ከትናንት ጀምሮ መጀመሩን አረጋግጠዋል። የኦሮሚያ ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የሕግ የበላይነትን ለማረጋገጥ በወሰደው እርምጃ አንዳንድ ስፍራዎች እና መሰረተ ልማቶች ላይ ጉዳት ደርሶ ስለነበረ ነው ብለዋል። ናኮር መልካ ተጨማሪ ይዟል። የቡራዩ ከተማ ነዋሪ መሆኑን የተናገረው ወጣት ኩሳ ዲንቃ ከሁለት ወራት በላይ በቄለም ወለጋ የሚኖሩ ቤተሰቦቹን ለማነጋገር ተቸግሮ እንደነበር ገልጾ አገልግሎቱ በመከፈቱ ከቤተሰቦቹ ጋር በስልክ መነጋገሩን ተናግሯል። አሁን ትናንትና ጃንዋሪ አስራ ካቢኔት ወር ከመጣ ተለኳል ምና ምስሉኝ በጣም ደስ ብሎኝ ቤተሰቦች ጋር ተነጋግረን ተወያይሰን፣ በጣም የፋሚሊ ነገር እያሳሰበኝ ነበር። በህይወት አሉ የሌሉ የሚለው ነገር በጣም እያሳሰበኝ ስለነበር አሁን ወደፊትም ባይቋረጥ ደስ ይለኛል። ሌላው የምዕራብ ወለጋ የመንዲ ከተማ ነዋሪ አቶ ሽፈራ ጉርሜሳ ተቋርጦ የነበረው የስልክ አገልግሎት በህብረተሰቡ ኑሮና የመንግስት ስራ ላይ እንቅፋት ሆኖ ነበር ብለዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ ለሰባ አራት ቀናት በምዕራብ ወለጋና ቄሌም ወለጋ አብዛኛው ስፍራዎች ተቋርጦ የነበረው የቴሌኮም አገልግሎት መጀመሩን አረጋግጠዋል። በምዕራብ ወለጋ እና በቄሌም ወለጋ በሁለቱ ዞ የተቋረጡት አገልግሎቶች ትናንትና ጀምሮ በፊሱ ተመልሷል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የሕግ በላይነትን ለማረጋገጥ በወሰደው እርምጃ እና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። አገልግሎቱ ከትናንት ጀምሮ እንደተከፈተ የተናገሩት አቶ ግዛቸው በምዕራብ ኦሮሚያ ሰላም ወርዷል፣ ዘላቂ ሰላምም ለማስፈን ከህብረተሰቡ ጋር እየተመካከርን ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮረን አመሰግናለሁ። ከመቀሌ በደረሰን ዜና በትግራይ ቴሌቪዥን የአማርኛ ክፍል ጋዜጠኛ ዳዊት ከበደ በጥይት መገደሉ ተገለጸ። ጋዜጠኛው ትናንት ማታ ከአንድ ጓደኛው ጋር መኪና ውስጥ እንዳሉ የተገደለው በመንግስት የጸጥታ ኃይል በተተኮሰ ጥይት ነው ሲሉ ጓደኞቹና የሥራ ባልደረቦቹ ተናግረዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር የፖሊስ ኮሚሽን መረጃ ለማግኘት በተደጋጋሚ ያደረገው ሙከራ አለመሳካቱን አክሎ ሙሉጌታ አጽበሀ ከመቀሌ ተከታዩን ዘገባ አስተላልፏል። በትግራይ ቴሌቪዥን ላለፉት ሁለት ዓመታት በጋዜጠኝነት የሰራ አሁንም በስራ ላይ የነበረ ዳዊት ከበደ ትናንት ማታ ሁለት ሰዓት ተኩል አካባቢ በመቀለ ከተማ መገደሉ ተገልጿል። ጓደኞቹና የስራ ባልደረቦቹ ዳዊት ከሌሎች ጓደኞቹ በመኪና ውስጥ እያለ ከመንግስት ጸጥታ ኃይል በተተኮሰ ጥይት ተገድሏል በማለት ከተዋል። ሌላ ጓደኛው በረከት ባህ የተባለ መገደሉ የገለጹ ሲሆን፣ ሌሎች ሁለት ጓደኞቹ በጸጥታ ኃይሎች ታስረው ይገኛሉ በማለትም ተናግሯል። ዳዊት ባለፈው ቅዳሜ ለአንድ ቀን ታስሮ እንደተፈታም ገልጸው ልኛል በገደሉበት የተባለ መኪና በመቀለ ከተማ አደ ሀውሲ ተብሎ በሚጠራ መንደር ህጅ ተመልክቻለሁ። የመኪናው መስታወት በጥይት ተሰሯል። መኪናዋ ከመንገድ ዳር ዛፍም ተጋጭታለች። ጉዳዩ አስመልክቶ ከክልሉ ጊዜው አስተዳደር ፖሊስ ኮሚሽን ማብራሪያና ማረጋገጫ ለማግኘት ተደጋጋሚ ያደረግነው ነው ጥረት አልተሳካም። ሲሳካ የእነሱን ምላሽ ይዤ እመለስበታለሁ። ጋዜጠኛ ዳዊት ከበደ የአርባ አምስት አመት እድሜ ጎልማሳ የነበረ ሲሆን ባለትዳርና የሁለት ልጆች አባት እንደነበረ ተነግሯል። ዳዊት በአስራ ዘጠኝ ዘጠናዎቹ የኢትዮጵያ ቴሌቪዥን ጋዜጠኛ የነበረ ሲሆን በሁለት ሺ አመተ ምረት ደግሞ በሀይ የተባለ የግል መጽሔት በትግርኛ የሚዘጋጅ በማቋቋም ዋና አዘጋጅ በመሆን ሰርቷል። ባለፉት ሁለት ዓመታት ደግሞ በትግራይ ቴሌቪዥን ሕይወት ውስጥ ካለፈበት ጊዜ በአማርኛ ክፍል ሲሰራ ቆይቷል። የቀብር ሥነ ሥርዓቱም በዛሬው ዕለት በመቀለ ከተማ አቡነ አረጋዊ ቤተ ክርስቲያን ተፈጽመዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለል። ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀሩት ዜናዎች እነዚሁ ነበሩ። መልካም ምሽት ቆንጅ ይታየን ለሰዓቱ ያለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ረቡዕ ጥር 12 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ዛሬ በዩናይት ስቴትስ ፖለቲካዊና አስተዳደራዊ ስርዓት አዲስ ቀን ጀምረዋል። ጆ ባይደን 46ኛው የዩናይት ስቴትስ ፕሬዚዳንት ሆነው ቃለ መሐላ ፈጽመዋል። የበዓለ ሲመት ስነ ስርዓቱ በመካሄድ ወዳለበት ስፍራ ነው መወስዳችሁ። ባልደረቦቻችን በዚያ ይገኛሉ። ጽዮን ግርማን በስልኩ መስመር አግኝቻታለሁ። እንደምን ዋልሽ? ቅዝቃዜ ያለበት ቦታ ነው ያለሽው፣ ሜዳ ላይ ነው። ቅዝቃዜው እንደሚከብድ ከትንፋሽሽም ያስታውቃል። ዋሽንግተን ዲሲ በሚገኘው ብሔራዊ ሞል አቅራቢያ በተመደበላቸው አካባቢ ነው ያለሽው። ምን ይመስላል ለመሆኑ አሁን ያለው ሁኔታ እስኪ ዙሪያ ገባሽን የምታየውን እና እስካሁንም የነበረውን ግለጽልን ነው። አሉላ፣ በጣም አመሰግናለሁ። ቀደም ብለ ካነሳኸው ቀዝቃዛ ይመስላል ካልተው ንጀምር በጣም ቀዝቃዛ አየርና ንፋስ ነው ያለው። በዛ በንፋሱ ምክንያት ለሚሰሙ ድምፆች አድማጮቻችንን ይቅርታ ጠይቃለሁኝ። አሁን የምገኘው በዋሽንግተን ዲሲ በሚገኘው ናሽናል ሞል ወይም ግዙፉ ብሔራዊ አደባባይ ላይ ነው እኛ ባለንበት ቦታ ላይ ጋዜጠኞች ባሉበት ቦታ ላይ ከትክክሉ ችምችም ካሉ ማሳ ከሚመስሉ ባንዲራዎች በስተቀር እና ደግሞ ከኛ ከጋዜጠኞች መላው ዩናይትድ ስቴትስ ከሚገኙ ጋዜጠኞች በስተቀር በሜዳው ላይ ማንም የለም። እንደው ልክ መጥቼ ይሄንን ሁኔታ ስመለከት ዛሬ ለጋዜጠኞች ጥሩ ቀን አይደለም ያልኩት፣ ምክንያቱም እንደሌላው ጊዜ ሁሉ ሰዎችን አግኝተን የምናነጋግርበት፣ አስተያየታቸውን የምንጠይቅበት ቦታ አይደለም። አሉላ፣ እንግዲህ እኔ በዚህ የዩናይትድ ስቴትስ ፕሬዚዳንት በዓለ ሲመት ላይ ለመዘገብ ስታደም የመጀመሪያዬ ነው። ነገር ግን ከቀደም ሲል አድማጮቻችንም እንደሚያስታውሱት አንተ አምናለሁ ተከታት ላለም አድማጮቻችንም ግን እንደሚያስታውሱት ይሄ ቦታ በሰዎች የተሞላ ነበር። በቴሌቪዥን መስኮትም እንደምንከታተለው ሺዎች የሚቆጠሩ ሰዎች ባንዲራዎቻቸውን እያውለበለቡ ቀጣዩን ዩናይትድ ስቴትስ ፕሬዚዳንትን እንኳን ደህና መጡ የሚሉበት ስፍራ ነበር። ዛሬ ግን በሁለት ምክንያቶች ይሄ ቦታ ሰው አልባ ሆኗል፣ ሰዎች የሌሉበት ሆኗል። አንደኛው የጸጥታው ሁኔታ ነው፣ ሁለተኛው ደግሞ በኮሮና ቫይረስ ምክንያት ነው። እና አብዝቶ የሚታየው ጥብቅ የሆነ የደህንነት ቁጥጥር ነው። እኔ እዚህ ቦታ ለመምጣት በተለመደው መንገድ ሰላሳ ደቂቃ የሚፈጀውን ፍተሻዎቹን አልፌ እዚህ ለመድረስ ሁለት ሰዓት ፈጅቶብኛል። ዙሪያውን ዋሽንግተን ዲሲ የሚያስገቡ በሮች በሙሉ ተዘግተዋል፣ ታጥረዋል፣ በወታደር በታጀቡ መኪኖች ተዘግተዋል። እንዲሁም ደግሞ ይሄ አደባባዩ ሙሉ በብረት ዙሪያውን ታጠዋል። መግቢያ በሮች አሉት። አንድ የሴኩሪቲ ሴኪሪቲ ቼክ ፖይንት የሚባል አንድ ፍተሻ የሚደረግበት መግቢያ በር ነው ያለው በዛ በር በጥብቅ ፍተሻ ውስጥ አልፈን የገባን ጋዜጠኞች አለን። ከዛ በተረፈ አሁን እኔ የምገኝበት ቦታ ላይ ከፊት ለፊቱ ተመራጩ ፕሬዚዳንት እንግዲህ አሁን ቃለ መሀላ እኔ ባለሁበት ሰዓት ቃለ መሀላ ሊፈጽሙ ገብተው የተቀመጡበት ሰዓት ነው። እሱ መድረክ ላይ እሱ ስነ ስርዓት ይታያል። ጥሪ የተደረገላቸው ጥቂት እንግዶች እዛ ገብተው ተቀምጠዋል። እሱን የምንከታተለው እኛ ከሩቅ ሆነን ነው። ዙሪያውን ግን በወታደሮች የተሞላ አካባቢ ነው። ጽዮን አመሰግናለሁ። ቀደም ብለሽ እንደገለሽው ከዚህ ቀደም በብዙ ሺዎች የሚጎርፉበት ስነ ስርዓት ላይ ሰዎች አለመኖራቸው አንድም የኮሮና ቫይረስ ወረርሽኝ ባስከትለው ጉዳት የተፈጠረ ሁኔታ ሁለትም ደግሞ ቀደም ሲል ከጥቂት ሳምንታት በፊት በዩናይት ስቴትስ ካፒቶል ላይ የፕሬዚዳንት ትራምፕ ደጋፊዎች ምክር ቤቱን ወረው ያደረሱትን ጥቃት ተከትሎ የጠበቀ የጸጥታ ሁኔታ መኖሩና እነኝህ ተደራራቢ ችግሮች የፈጠሩት ሁኔታ እንቅስቃሴዎች እንደገደበ እረዳለሁ። እስኪ ለሁሉም ከዚህ በኋላ የሚኖሩትም ስነስርአቶች ተከታትለሽ በሚቀጥሉት ፕሮግራሞቻችን እንደምታሰሚኝ ተስፋ አድርጋለሁ። በትላ እዚያው አካባቢ እዛ አሁን ያንቺ ያለሽ ያሽበት ቦታ ግን፣ በትላንትናው ምሽትም አንድ ታላቅ ስነስርዓት ተካሂዶ ነበረ። የተመራጩ ፕሬዚዳንት ጆ ባይደን እና ተመራጫዋ ምክትል ፕሬዚዳንት ካማላ ሀሪስ የተገኙበት ታላቅ ስነስርዓት ተካሂደዋል። በስፍራው ነው ያለሽው እና ስለሱም ባጭሩ ንገሪን ና የምሽቱን በዚሁ እንቋጭ። በዚህ በኮሮና ቫይረስ ስርጭት ምክንያት ህይወታቸው ያለፈ አራት መቶ ሺህ አሜሪካውያንን ለማስታወስ በአብርሃም ሊንከን ሚሞሪያል ላይ መብራት አራት መቶ ሺህ መብራቶች ተተክለው ለነሱ መስታሰቢያ ስነስርዓት ተሰናድቶ ነበር። እሱ በቀጥታ የቴሌቪዥን ስርጭት ተላልፏል። ተመራጩ ፕሬዚዳንት ጆ ባይደን እና ተመራጫው ምክትል ፕሬዚዳንት ካሜላ ሀሪስም እዛ ተገኝተው ከነ ቤተሰቦቻቸው ተገኝተው እነዛን አራት መቶ ሺህ አሜሪካውያን በኮሮና ቫይረስ ምክንያት ህይወታቸው ያለፈውን አሜሪካውያን አስበዋል። በተጨማሪም ቅድም ስለ ባንዲራ እንደው የጠቀስኩት ይሄ ባንዲራ የተተከለው የባንዲራ ማሳ የሚል ስያሜ ነው እንግዲህ የተሰጠው። እሱ የተተከለው ለምን ብቻ አንዱ ባንዲራ በአንድ አሜሪካዊ ስም ነው። እዚህ ይገኙ በተለያየ ምክንያት መገኘት ያልቻሉና እዚህ ይገኙ የነበሩ አሜሪካውያንን በማሰብ አንድ መቶ ዘጠና አንድ ሺ አምስት መቶ ባንዲራዎች ናቸው የተ እዚህ አደባባይ ላይ ማለት ነውና እዚህ ሆነ ስታየው ችምችም ብሎ የተለየ ስዕል አለው። ምክንያቱም ባንዲራዎቹ ደግሞ በሚወክሏቸው ግዛቶች በመልክ በከለር ቅድሚያ የአሜሪካን ባንዲራ ነው የተተከለው ከፍ ብሎ፣ ከዛ በኋላ ደግሞ በእያንዳንዱ ግዛት የተተመቸሙ ባንዲራዎች ናቸው የተተከሉት። ከዛ ደግሞ ቀጥ ብለው ወደ ላይ የቆሙና ከመብራት ጋር የታጀሙ ደግሞ እንዲሁ ባንዲራዎች ተተክለዋል። እና ሰው ባይኖረውም ግን ደግሞ ደስ የሚል ምስልን ይሰጣል። ሲሆን በጣም አመሰግናለሁ። መልካም ምሽት ለማኑና፣ መልካም ምሽት። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የፕሬዚዳንትነት የስልጣን ዘመናቸው ሊያበቃ ሀያ ሰዓታት ሲቀሩት በትናንትና ዕለት በቪዲዮ ምስል ባስተላለፉት የመሰናበቻ መልእክታቸው ለአዲሱ አስተዳደር ስኬት እንደሚጸልዩና መልካም እድልም እንደሚመኙ ገልጠዋል። ትራምፕ ይህን ሲያደርጉ የአዲሱን አስተዳደር ፕሬዚዳንት ጆ ባይደንን ግን በስም አልጠቀሱም። በስንብታቸው መልእክት ዙሪያ የአሜሪካ ድምጹ ዘጋቢ ስቲቭ ሄርመን ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ ፕሬዝደንት ዶናልድ ትራምፕ ለመጨረሻ ጊዜ ቀኑን ሙሉ ፕሬዝደንት ሆነው ባሳለፉበት የትናንትና ዕለት የመሰናበቻ መልእክታቸውን አስተላልፈዋል። በቪዲዮ ምስል ባወጡት መልእክታቸው እሳቸውን ለሚተኩት ዲሞክራቱ ጆ ባይደን እንደሚጸልዩላቸው ገልጸው መልካሙንም እንደሚመኙላቸው ተናግረዋል። ይሁን እንጂ ግን ትራምፕ ይህን ሲሉ የባይደንን ስም አልጠሩም። ኒው አድሚኒስትሬሽን በዚህ ሳምንት አዲስ አስተዳደር እንቀበላለን። አስተዳደሩ አሜሪካንን ደህንነቷ የተጠበቀና የበለጸገች በማድረጉ በኩል እንዲሳካለት እንጸልያለን። ለአዲሱ አስተዳደርም መልካም ምኞታችንን እናስተላልፋለን። መልካም ዕድልም እንመኝላቸዋለን። ዕድል የሚለው ቃል በጣም አስፈላጊ ቃል ነው። ሀያ ደቂቃ በፈጀው የቪዲዮ መልእክታቸው በዓለም ኢኮኖሚ ታሪክ እጅግ የላቀው ነው ላሉት የኢኮኖሚ ስኬት ራሳቸውን ምክንያት አድርገዋል። በተለይም በአስርተ ዓመታት ውስጥ ምንም አይነት አዲስ ጦርነት ባለመጀመር የመጀመሪያው ፕሬዚደንት መሆናቸውንም ተናግረዋል። በዋይት ሀውስ አማካኝነት በዩቱብ የተሰራጨው የትራምፕ ቪዲዮ እንደተለቀቀ ተመራጩ ፕሬዚደንት ጆ ባይደን ሜሪላንድ በሚገኘው አንድሩ የጦር ሰፈር ውስጥ ባለው የአውሮፕላን ማረፊያ ላይ እያረፉ ነበር። አንድሩ የጦር ሰፈር ፕሬዚደንት ትራምፕ ዛሬ ጠዋት የስንብት ዝግጅት ስነ ሥርዓታቸውን ያከናወኑበት ስፍራ ነው። ከዚህ ስፍራ ቁጥር አንድ ኤርፎርስ ዋን በሚባለው ፕሬዚደንታዊ አውሮፕላን ነበር ወደ ፍሎሪዳ ክፍለ ግዛት ወደሚገኘው መኖሪያቸው የበረሩት። ትራምፕ የቆየውን ልማድ ጥሰዋል። የክፍለ ግዛቱን ተወካዮችንም ሆነ የመላውን መራጭ ሕዝብ ድምፅ አሸንፈው በዛሬው ዕለት ቃለ መሐላ በሚፈጽሙት የጆ ባይደን ፕሬዝደንታዊ በዓለ ሲመት ላይ አልተገኙም። በሐሰት ምርጫው የተጭበረበረ መሆኑን የሚገልጹት ትራምፕ በልማዱ መሰረት ባይደንን እንኳን ደስ ያሉት አላሏቸውም። ምክትል ፕሬዚደንት ማይክ ፔንስ ግን ከፍተኛ ጥበቃ በሚደረግበት የዩናይትድ ስቴትስ ምክር ቤት የዛሬው የባይደን በዓለ ሲመት ላይ ተገኝተዋል። ምናልባት ትራምፕ ማድረግ የቻሉት ነገር ቢኖር ዋይት ሀውስ ሶስተኛ ፎቅ ላይ ከሚገኘው የመኝታ ቤታቸው መስኮት ሆነው ከፊት ለፊታቸው ለበዓለ ሲመቱ የተዘጋጀውን ትልቅ ምስል መመልከት ብቻ ነበር። በየቦታው የሚውለበለቡ ሰንደቅ ዓላማዎችና ትላልቅ ጽሑፎችን ያነገቡ ቅስቶች ይታያሉ። በላያቸውም ላይ በትልቁ ተጽፎ የሚነበበው ጽሑፍ የባይደን ሃሪስ የ2021 በዓለ ሲመት ይላል። ለበዓለ ሲመቱ የሚደረጉ የሰልፍ ትርኢቶችና ዝግጅቶች በኮቪድ-19 ወረርሽኝና በጸጥታው ስጋት የተነሳ በአብዛኛው ተቀንሰው በድረገጾች ብቻ እንዲካሄዱ ተደርጓል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ፕሬዚደንት ትራምፕ እንዲከሰሱ የተላለፈውን ውሳኔ በዚህ ሳምንት ለእንደራሴዎች ምክር ቤት ይልካሉ ተብሎ ይጠበቃል። ያን ማድረጋቸው ምክር ቤቱ በሚቀጥለው ሳምንት ውስጥ ጉዳዩን በይፋ ማንቀሳቀስ እንዲጀምር ያደርገዋል። ዲሞክራቶቹ በበላይነት በሚቆጣጠሩት የተወካዮች ምክር ቤት አስር የሚሆኑ ሪፐብሊካን የምክር ቤት አባላት በፕሬዝደንቱ የመከሰስ ውሳኔ ላይ ከዲሞክራቶቹ ጋር ተባባሪ ሆነዋል። ትራምፕ እንዲከሰሱ ውሳኔው የተላለፈባቸው እንደ አውሮፓ አቆጣጠር ጥር ስድስት ደጋፊዎቻቸው የምርጫውን ውጤት ለመቀልበስ በምክር ቤቱ ሕንፃ ላይ የፈጸሙትን የአመፅ ጥቃት ገፋፍተዋል መባላቸውን ተከትሎ ነው። የእንደራሴዎቹ ምክር ቤት መሪ የነበሩት ሚሽ መካነል በምክር ቤቱ ስብሰባ ላይ ትናንት ማክሰኞ ሲናገሩ እንዲህ አሉ። የአመፅ መንጋው የሐሰት ወሬዎች ተግተዋል። አመፀኞቹም በፕሬዝዳንቱና ስልጣን ባላቸው ሌሎች ሰዎች የተገፋፉ ናቸው። በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተፈጸመው ጥቃት ሁሉም አሜሪካውያን ደንግጠዋል። የፖለቲካው አመፅ ጥቃት እንደ አሜሪካ በምናከብራቸው ሁሉም ነገሮቻችን ላይ የተቃጣ ጥቃት ነው በፍጹም የሚታገሱበት ነገር መሆን የለበትም። ነገ ረቡዕ ቀትር ላይ ለአዲሱ አስተዳደር ስልጣን ለማስረከብ በዝግጅት ላይ በሆንኩበት በዚህ ሰዓት እንድትገነዘቡት የምፈልገው ነገር የጀመርነው ንቅናቄ ገና መጀመሩን ነው። ዴሞክራቱ የተወካዮች ምክር ቤት አባል ካስትሮ ቴክሳስ የፕሬዝደንቱን የመከሰስ ሂደት ከሚመሩት መካከል አንዱ ናቸው። ባለፈው እሁድ ለኤቢሲ የዜና ማሰራጫ ሲናገሩ የዚህ ክስ አንዱ ዋና ዓላማ ፕሬዚደንት ትራምፕ ካሁን በኋላ ተመልሰው ፕሬዚደንት ለመሆን ለፌዴራል መንግስት እንዳይወዳደሩ እርግጠኛ ለመሆን ነው። የዩናይትድ ስቴትስ መንግስት በኃይል ለመገልበጥ አመፅ ያነሳሳ ሰው ተመልሶ የአሜሪካ ፕሬዚደንት መሆን የለበትም ብለዋል። ትራምፕ ምናልባት እንደ አውሮፓ አቆጣጠር 2024 ላይ ተመልሰው ለፕሬዝደንትነት መወዳደር እንደሚፈልጉ ፍንጭ ሰጥተዋል። ትናንት ባሰራጩት የስንብት የቪዲዮ መልእክት እንዲህ ብለዋል። ትራምፕ ስልጣን ሲለቁ በአሜሪካ ታሪክ አገሪቱን በመከፋፈል ተወዳዳሪ ያልተገኘላቸው ፕሬዝደንት ሆነው ነው። የሕዝብ አስተያየት መሰብሰቢያዎች እንደሚያሳዩት ምንም እንኳ አሁንም በሪፐብሊካን ደጋፊዎቻቸው ዘንድ ትልቅ ድጋፍ ያላቸው ቢሆንም በጠቅላላው ሕዝብ ዘንድ ያላቸው ድጋፍ ግን እጅግ በጣም ዝቅተኛ ሆኖ ተመዝግበዋል። ባለፈው ሳምንት በማርቲስት የህዝብ አስተያየት ድምፅ መሰብሰቢያ መሰረት 16 ከመቶ የሚሆኑት አሜሪካውያን ትራምፕን በአሜሪካ ታሪክ እንደ ጥሩ ፕሬዚዳንት አድርገው ወስደዋቸዋል። 47 ከመቶ የሚሆኑት ግን ከእስከ ዛሬዎች ሁሉ የከፉና መጥፎው ፕሬዚደንት አድርገው ተመልክተዋቸዋል። ትራምፕ በመጨረሻዎቹ የፕሬዝደንትነት ቀኖቻቸው የአስፈጻሚነት ስልጣናቸውን ተጠቅመው የተለያዩ ውሳኔዎችን አሳልፈዋል። በውጭ አገር የተሰሩ በራሪ ድሮኖች መግዛትን ከመገደብ አንስቶ በአሜሪካ የሰማዕታት መታሰቢያ የአትክልት ስፍራዎች ላይ ሐውልት የሚቆምላቸውን ጀግኖችን እስከ መሰየም ያስተላለፏቸው ውሳኔዎች ይጠቀሳሉ። ጆ ባይደን ስልጣን እንደያዙ በትራምፕ ፕሬዚደንታዊ ስልጣን የተላለፉ በርካታ ውሳኔዎችን ወዲያውኑ ይሽሯቸዋል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። በዛሬው ዕለት አሜሪካውያን አዲሱን ፕሬዚዳንታቸውን ተቀብለዋል። ያለፉት ጥቂት ወራት በባላንጣነትና ግጭት የተሞሉ ነበሩ። በርካታ አሜሪካውያን ጆ ባይደንን በፕሬዚዳንታዊ ምርጫው ማሸነፋቸውን መቀበል አልቻሉም። የአሜሪካ ድምጿ ካሮላይን ፕሪሱቲ ዩናይት ስቴትስን ለቀጣዩ አራት ዓመታት የሚመሩትን የ78 ዓመቱን አዛውንት ጆ ባይደንን በቀጣዩ ዘገባዋ ታስተዋውቀናለች። ሀብታሙ ስዩም እንደሚከተለው ያሰማናል ጆ ባይደን ይህንን ከመናገራቸው በፊት ቁርጡ ያልታወቀውን ምርጫ ውጤት ለማወቅ አራት ቀናት ወስደዋል። የዚህች አገር ሕዝቦች ተናግረዋል፣ ግልጽና አሳማኝ ድል አጎናጽፈውናል። ይሁንና ፕሬዚደንት ዶናልድ ትራምፕ በምርጫ ውጤቱ ላይ ጥያቄ ማጫር ጀምሮ፣ ደጋፊዎቻቸውን ለሰልፍ ጠርተውም የኋላ የኋላ በዩናይትድ ስቴትስ መናገሻ ነውጥ ተፈጠረ። ዋና ከተማዋ አሁን ላይ በጥብቅ ጠባቂ ጦር ውስጥ ትገኛለች። በዓለ ሲመቱ የሚፈጸምበት መድረክ ከተመልካቾች የራቀ ነው። ቁጥራቸው 25000 ከሚሆነው የብሔራዊ ጓድ አባላት በተጨማሪ ቁጥሩ ከፍተኛ የሆነ የፖሊስ ስምሪት አለ። ከፕሬዚደንት ትራምፕ በተቃራኒ አዲሱ ፕሬዚደንት ልምድ ያላቸው ፖለቲከኛ ናቸው። ያልተለመደ አይነት ንግግር አደርጋለሁ። መንግሥት እንዴት መስራት እንዳለበት አውቃለሁ። ባይደን የህዝብ ተመራጩ ነው። በማገልገል ረገድ ወደ 50 ዓመታትን የሚጠጋ ጊዜ አሳልፈዋል። የፕሬዚደንት ኦባማ ምክትል በመሆን ሁለት ጊዜ አገልግለዋል። ከዚህ ቀደም ብሎ የዴላዌር ክፍለ ግዛት መራጮች ለዩናይትድ ስቴትስ የሕዝብ እንደራሴነት ስድስት ጊዜ መርጠዋቸዋል። መጀመሪያ ላይ ከመመረጣቸው አንድ ወር በፊት ባለቤታቸውና ሕፃን ሴት ልጃቸውን በመኪና አደጋ አጥተዋል። ሁለት ሕፃናት ልጆቻቸው ከባድ ጉዳት ደርሶባቸዋል። ሴናተሩ ባይደን ከወንድ ልጆቻቸው ጋር ለመሆን በየቀኑ ከዋሽንግተን ዲሲ ዴላዌር ድረስ በአምትራክ ባቡር ይመላለሱ ነበረ። ጉዞው ዘጠና ደቂቃ የሚፈጅ ነው። የዊልሚንግተን አምትራክ የባቡር ጣቢያ በሳቸው ስም ተሰይሟል። ባይደን ያለባቸውን ከደም ስር ግድግዳ ጡንቻ መዳከም ጋር የሚገናኘውን የአንዩሪዝም የጤና እክል ለማከም ሁለት የጭንቅላት ቀዶ ሕክምና ተደርጎላቸዋል። በጎርጎሳያኑ 2015 ዓ ም ምክትል ፕሬዚደንት በነበሩበት ጊዜ ትልቁ ልጃቸው በው በጭንቅላት ካንሰር ምክንያት ሞቶባቸዋል። ባይደንና የኮሌጅ መምህርት የሆኑት የአሁኗ ባለቤታቸው ጂል ሰባሺ አሜሪካውያን በሚኖሩባት ዊልሚንግተን ደላዌር ይኖራሉ። የጠባቂ መኪኖች አጀብና አነጣጥሮ ተኳሾች አሁን በከተማዋ ጎዳናዎች ላይ ተሰማርተዋል። በክሲምፐርስ የእድሜ ልካቸውን በሙሉ በከተማዋ የኖሩ ሰው ናቸው። ከምንም ነገር አላገደንም። ነገሩን ለተረዳ ትንሽ የመታገዝ አብሮም የመከበር ጉዳይ ነው። የከተማዋ ነዋሪዎች ጆ ባይደንን ሚልክ ሼክ የተባለውን የወተትና ሙዝ ቅይጥ መጠጥ እንዲሁም ቺዝ ስቴክ የሚባለውን የአይብና ስጋጥል የሚወዱ የወንዛችን ልጅ ናቸው ይሏቸዋል።

በአሜሪካ ምክትል ፕሬዝዳንትነት እንዲመረጡ ሲደረጓቸው ሲያመሰግኑ የተናገሩ ነበር። ቨርጂኒያ ዩኒቨርሲቲ መምህር የሆኑት ባርባራ ፔሪ አሜሪካ ውስጥ ሴት በዚህ ደረጃ ስልጣን ስትይዝ የመጀመሪያ ጊዜ መሆኑን እንዲህ ያስረዳሉ። በጠቅላይ ፍርድ ቤት ውስጥ የሚያገለግሉ ሴቶች አሉ። በአሜሪካ ምክር ቤትም አፈ ጉባኤዋ ናንሲ ፔሎሲ ሴት ናቸው። ነገር ግን በስራ አስፈጻሚ ደረጃ ላይ የተቀመጠች ሴት ምክትል ፕሬዝዳንት ኖር አታውቅም። አሁንም ድረስ ሴት ፕሬዝዳንትም የለንም። ግን ያ ብቻም አይደለም። የተሻለ ሕይወትን ፍለጋ ወደዚህ ሀገር ከመጡ ስደተኛ ቤተሰቦች የተወለደች ጥቁር ሴትም ናት። ሀሪስ ከህንዳዊ እናታቸውና ከጃማይካዊ አባታቸው የተወለዱት በካሊፎርኒያ ኦክላንድ ከተማ ነው። በጊዜው በዘር ምክንያት የሚደርስ መድሎን ለማስቀረት በሚደረገው ጥረት ካሊፎርኒያ ውስጥ በአውቶቡስ እየተመላለሱ የተማሩበት በርክሌ ትምህርት ቤት ውስጥ የሀሪስ ምስል በትልቁ ተሰቅሏል። በአሜሪካ ተወካዮች ምክር ቤት ካሊፎርኒያን ወክለው የተመረጡት ዲሞክራቷ ባርባራ ሊ ይህ ለሴቶች ምን ትርጉም እንዳለው ሲናገሩ እንዲህ ይላሉ። ብዙ ያልተነኩና ያልተሰበሩ ጣሪያዎችን በመስበር ለሴቶች መንገድ ከፍታለች። ሀሪስ ዋሽንግተን ዲሲ ከሚገኘውና ጥቁሮች ብቻ ከሚማሩበት ሃዋርድ ዩኒቨርሲቲ ከተመረቁ በኋላ እንደ አውሮፓውያን አቆጣጠር በ2004 ካሊፎርኒያ በሚገኘው ሳን ፍራንሲስኮ ከተማ የመጀመሪያዋ ጥቁር አቃቤ ህግ በ2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ህግ ሆነው አገልግለዋል። ባሳለፍነው የፈረንጆቹ አመት በጋ ላይ የጥቁሮች ህይወት ዋጋ አለው በሚል በተካሄደው ተቃውሞ ተራማጅ አቋም ያላቸው ሰዎች ሃሪስ ከሚታዩት የበለጠ አክራሪ አቃቤ ህግ እንደሆኑ በሞት ቅጣት ላይ እርስ በርሱ የተጣረሰ አቋም እንደሚያራምዱና ፖሊሶች ለሚፈጽሟቸው ጥፋቶች ተጠያቂ አለማድረጋቸውን በመግለጽ ቅሬታ አቅርበውባቸው ነበር። በቴክሳስ ዩኒቨርሲቲ መምህር ሆነው የሚያገለግሉት ሻነን ባው ኦብራይንስ ሀሪስ ለመጀመሪያ ጊዜ ታሪክ የሰሩት በካሊፎርኒያ የዩናይትድ ስቴትስ ሴኔት አባል ሆነው ሲመረጡ እንደሆነ ይናገራሉ። ሰዎች እነሱን የሚመስላቸውን ሰው ስልጣን ላይ ማየታቸው በጣም አስፈላጊ ነገር ነው። በአክስትነታቸውና በእንጀራነታቸው ስላላቸው ሚና አዘውትረው የሚናገሩት ሀሪስ በሙያቸው ጠበቃ የሆኑት ባለቤታቸው ደግ ኤምሆፍ በአሜሪካ ዋይት ሀውስ ቤተ መንግስት ታሪክ የመጀመሪያው የሆነውን ሰከንድ ጀንትልማን ወይም ወደ አማርኛ ሲመለስ ከህላይ ጌታ የሚል ትርጓሜ የሚሰጥ ማዕረግ አግኝተዋል። ምንም እንኳን ሀሪስ በምክትል ፕሬዝዳንትነታቸው የሚኖራቸው ዋና ስራ ፕሬዚዳንቱ የሚፈልጓቸውን ስራዎች ማስፈጸም ቢሆንም ተንታኞች ሀሪስ ታሪካዊ መጀመሪያነታቸውን በአግባቡ ይጠቀሙታል ሲሉ ይገምታሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲዩ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ቀደም ብዬ በመግቢያ እንደጠቆምኩት ዛሬ አብላጫው ዝግጅታችን በዛሬው ዕለት በዩናይት ስቴትስ በመካሄድ ላይ ስላለው የአዲሱ ፕሬዚዳንት በዓለ ሲመትና ተያይዞ በሚነሱ ጉዳዮች ላይ ያተኩራል። ለዚህ ክፍል ቀዳሚ ያደረግ ነው ትንታኔ ነው። የዩናይትድ ስቴትስ የመጀመሪያዋ ሴት ምክትል ፕሬዚደንት ሲሆኑ የመጀመሪያው ወንድ እርሱ ባለሥልጣኑ ያልሆነ አብሯቸው ዋይት ሀውስ መግባቱ ነው። የዩናይትድ ስቴትስ ፕሬዚደንት ቤተሰብ እንደ ልማድ ሆኖ የመጀመሪያ ቤተሰብ ፈርስት ፋሚሊ እየተባለ ይጠራል። የፕሬዚደንቱም ባለቤት የመጀመሪያ ወይም ቀዳሚት ሴት ወይም እመቤትም ይሆናሉ፣ ፈርስት ሌዲ ተብላ ትጠራለች። ልጆቻቸውም የመጀመሪያ ልጆች ወይም ቀዳሚ ልጆች፣ ፈርስት ችልድረን፣ ፈርስት ዳውተር፣ ፈርስት ሳን ይባላሉ። በፕሬዚደንቱ ቤት ውስጥ ያለ ሁሉ የመጀመሪያ ወይም ቀዳሚ ወይም ፈርስት የሚል ተቀጥል ላይ ሰጠዋል። የመሪው ቤተሰብ ነውና ፕሬዚደንቱ እራሱን ቢሆን የመጀመሪያ ወንድ ወይም የመጀመሪያ ወይም ቀዳሚ ጌታ ወይም ፍርስት ማን ሊባል ይችላል። ውሻውም ወይም ውሻዎችም ቢኖሩ የመጀመሪያ ቀዳሚ ፍርስት ውሻ፣ ድመቷም እንዲሁ የመሪው ቤት ሁሉ ቀዳሚ ፍርስት ነው። በዩናይትድ ስቴትስ ዘልማድ በሕግ ወይም በወግ የሰፈረ ትዕዛዝ የለም። ስለ ቀዳሚት እመቤት ካነሳን ዘውዳዊ ስርዓት ቢሆን እቴጌ እንዲሉ ነው። ይህንን ቀዳሚት እመቤት ወይም ፈርስት ሌዲ ለመጀመሪያ ጊዜ የተጠቀሙ ማን እንደሆነ በውል የተቆረጠ አድራሻ የለም። ይሁን እንጂ ነገሩ ወደ አስራ ዘጠነኛው መቶ ክፍለ ዘመን አጋማሽ ይመዘዛል። የመጀመሪያው ቀዳሚት እመቤት የተጠቀሰው በ1849 ዓ.ም 12ኛው ፕሬዚደንት ዛካሪ ቴይለር ስለ ባለቤታቸው ዶሊ ማዲሰን ሐዘን በጻፉት መዘክር ላይ ነበር። ከዚያ በኋላም አልፎ አልፎም በኋላም እየተዘወተረ መጣና ዛሬ ዋይት ሀውስ ውስጥ የቀዳሚት እመቤት ጽህፈት ቤት የካልአይ እመቤት ቢሮ ከነአማካሪዎቻቸውና ከነቃል አቀባዮቻቸው እንዲኖሩ ተደርጓል። እስከ ዛሬ ግን የቀዳሚቷም ሆነ ተከታይቱ እመቤት ቢሮ ወንድ ገብቶበት አያውቅም። የዛሬ አራት ዓመት አርባ ሁለተኛው ፕሬዚደንት ቢል ክሊንተን ከደጁ ለትንሽ ተመልሰዋል። ሜላንያ ትራምፕ ቀድሞ ገቡና አስቀሯቸው። በእርግጥ ከዚያም በፊት ከጃን ማኬን ጋር የተወዳደሩት ሳራ ፔለን ባለቤትና እንዲሁም ደግሞ የዛሬ ሰላሳ ሰባት ዓመት ሌላ እጩ የካል አይቱ መቤት ቢሮ ግን ዘንድሮ ለመጀመሪያ ጊዜ ተሰበረና ሰው ምን ብሎ እንደሚጠራው ግራ ገብቶታል። የካማላ ሃሪስ ባለቤት ዳግ ኤምሆፍ አሁን የቀደሟቸውን ቢሮ ተረክበዋል። እናም ለጊዜው ካልአይ ጌቶች እንበላቸውና በኋላ የሚሆነውን እናያለን። እንግሊዝኛው ላይ ብዙዎች አልተደላደሉም። ሰከንድ ማን፣ ሰከንድ ጀንትልማን፣ ሰከንድ ሃዝባንድ አልለየለትም። እስኪረጋ የኤምሆፍ ዋይት ሃውስ መግባት በሌላ በኩልም አሜሪካ እዚህም እዚያም የምትታማበትን የጾታ እኩልነት ጉዳይም አጉልቶታል የሚሉም አሉ። ኤምሆፍ አይሁድም ናቸውና ዋና ወይም ምክትል ፕሬዚደንት ወይም የአንዳቸው ባለቤት ሆኖ ዋይት ሀውስ የገባ የመጀመሪያው አይሁድ ይሆናሉ። አርባ ስድስቱም ፕሬዚደንቶችና ምክትሎቻቸው ክርስቲያን ናቸው። ሃሪስ እና ኤምሆፍ የተገናኙት የዛሬ ስምንት ዓመት አካባቢ ነበር በአውሮፓ የዘመን አቆጣጠር በ2013 ዓ.ም። ከዚያም በአመቱ ትዳር ፈጸሙ። ለሀሪስ የመጀመሪያ ለኤምሆፍ ሁለተኛ ጎጆ ሆነ። ኤምሆፍ ከቀደሙ ባለቤታቸው ያፈሯቸው ልጆቻቸው ካማላ ሀሪስን ሞማላ እያሉ ይጠሯቸዋል። ሟም እማማ እና ካማላን አቆራኝተው ሞማላ ይሏቸዋል። እንግዲህ የመጀመሪያው ካልአይ ጌቶች ኤምሆፍ ደ ፍርስት ሰኮንድ ጀንትልማን ስራቸውን ለቀው ዋይት ሃውስ ገብተዋል። ከእርሳቸው የቀደመ የልምድ ትውስታ ዋይት ሃውስ ውስጥ የለምና ምን ስራና ፈተናዎች እንደሚገጥሟቸው ገና በውላ አያውቁትም። ታሪኩን እርሳቸው ይጽፉታል እንጂ። Something like this, listen here. የአራት ዓመት ዘመኑን ጨርሶ ዛሬ በተሸኘው የትራምፕ አስተዳደርና የራሳቸው የፕሬዝዳንት ትራምፕ ተግባራትና ውርስ እንዲሁም ከጥቂት ደቂቃዎች በፊት የተካው የባይደን አስተዳደር የሚጠብቁት ፈተናዎች ላይ አንድ ሪፐብሊካንና አንድ ዲሞክራት ኢትዮጵያውያን አሜሪካውያንን አነጋግረናል። አቶ ላባኔ የማነ የቨርጂኒያ ነዋሪና በግል ስራ የሚተዳደሩ ናቸው። ፕሮፌሰር መሐመድ አባ ጀበል ጣሂሮ ቴክሳሱ ኮሊንስ ኮሌጅ የምጣኔ ሀብት መምህር ናቸው። ሰለሞን አባተን ያነጋገራቸው። በቅድሚያ አቶ ላባን የማነ፣ ፕሮፌሰር መሐመድ አባ ጀበል ጣሂሮ ጤና ይስጥልኝ፣ እንደምንድናችሁ? እግዜር ይስጥልኝ ለጊዜያችሁ እናመሰግናለን። ሰለሞን ለአድማጮቼ ለማስታወስ ያህል ከዚህ በፊትም በተደጋጋሚ ቀርባችሁ ሀሳቦቻችሁን አንሸራሽራችኋል። እስቲ የፖለቲካ ዝንባሌያችሁን ደግሞ ልጠይቅና አቶ ላባን ይንገሩኝ የእርስዎን የፖለቲካ ዝንባሌና አባልነት እኔ ኮንሰርቫቲቭ ሪፐብሊካን ነኝ። አባልነቴም ሪፐብሊካን ፓርቲ ነው። የተመዘገቡ አባል ነት ፕሮፌሰር መሐመድ፣ እኔ የተመዘገብኩ የዴሞክራቲክ ፓርቲ አባል ነኝ። አመሰግናለሁኝ። በድጋሚ ሁለታችሁንም አሜሪካ ምን ሆናለች? ለመሆኑ ምንድን ነው እያየን ያለ ነው በአሁኑ ጊዜ? በቅድሚያ ከዚህ እንነሳ። አቶ ላባን፣ ዌል ኤሌክሽኑ ተካሄደ፣ ውጤቱም ትንሽ አወዛጋቢ ነበረ። አሁን ግን ዛሬ ታሪካዊ ነገር ፒስፉል ትራንስፈር ኦፍ ፓወር የሚሉት ማለት ነው፣ ሰላማዊ ሽግግር የተካሄደ ነው። ዛሬ አዲስ መሪ ቶፍ ኦዋን ፒኤም በስርዓቱ ቃለ መሃላ አድርጎ ይገባል ማለት ነው። ስለዚህ ሁሌ ደግሞ ይሄ ታሪካዊ ኢቨንት ነው። አንድ ሀገር በሰላማዊ መንግስት ከመንግስት ወደ መንግስት ሲሄድ በማንም ጊዜ ታሪካዊ ነገር ስለሆነ እሱ ነው ዛሬ የሚካሄድ ያለው ማለት ነው። ፕሮፌሰር መሐመድ እርሶስ ምን ይላሉ? ለእኔ ዛሬ ይሄ ቀን በጣም ተስፋ ሰጪ ከአራት አመት ቀውስ በኋላ ወደ አዲስ መንግስት መሸጋገሪያ ነው። ምርጫው ነጻና ፍትሐዊ ነበር። ፕሬዚደንት ትራምፕ እና የሳቸው ደጋፊዎች ይሄ ምርጫ ፍትሐዊ አይደለም ብለው እስከ ሱፕሪም ኮርት ሄደው ሱፕሪም ኮርት ይሄንን አልሰማም ብሎ ታች ያሉት ፍርድ ቤቶች ደግሞ ምንም ማስረጃ የለም ፍትሃዊ አለመሆኑ ብለው የደመደሙት ስለሆነ ለድሮ ፍትሃዊና ነጻ ምርጫ ነበር ዛሬ ደግሞ አዲስ ቀን ነው አዲስ ፕሬዚደንት ቃለ መሀላ ፈጽሞ የአሜሪካን ፕሬዚደንት ይሆናል አቶ ላባን አስተያየት አሉት በዚህ ላይ እርስዎ ፕሮፌሰር መሐመድ ባሉት ላይ አሁን ባለቀ ጉዳይ ምንም ትርጉም አይኖረውም ምርጫው አስቸጋሪ ነው ለመቀበሉ ለምን አንዳንድ ነገሮች አሉ እሱም እስከ መጨረሻ ጊዜ የሚሞከር ሁሉ የሚደረግ አድርገዋል። ግን አሁን ሌላ ቀን ያለ ነው። ኦፍኮርስ ከአራት ዓመት በኋላ ደግሞ ይሄን አይነት ችግሮች አሁን በዚህ ኤሌክሽን ያለፈ የታዩት እንዴት አድርገህ አቮይድ አድርገህ ወደ ምርጫ መሳተፍ ትችላለህ? እሱ ነው ውይይቱ መሆን ያለበት። አቶ ላባን፣ ይሄ ምርጫ ከተካሄደና ውጤቱም ከተነገረ በኋላ ብዙ ሂደት አሳልፈናል። እርስዎ እንዳሉት በጣም ብዙ ሙከራዎች ተደርገዋል በፕሬዚደንት ትራምፕና በደጋፊዎቻቸው በመጨረሻም ሁኔታዎች እየተካረሩ መጥተው የተወካዮች ምክር ቤቱ ላይ ጥቃት የሰነዘረ ሁከት ሁሉ ተፈጽሟል። ህይወት ሁሉ ጠፍቷል። ከዚያም ጋር ተያይዞ በአሁኑ ጊዜ በዚህ እለት ወደ ሀያ አምስት የሚደርስ ቁጥር ያለው ብሔራዊ ዘብ ዋና ከተማይቱን እየጠበቀ ነው። በመላ ሀገሪቱም ውስጥ በትጥቅ የታገዘ ሁከት ሊፈጠር ይችላል በሚል ስጋት በተለይ ዋና ዋና ከተሞቹ በጦር እየተጠበቁ ነው ያሉት። ሰላማዊ ሽግግር ነው ማለት ይቻላል። ይሄንን እሱ ኤግዛጀሬት ለማድረግ ስለፈለጉ እንግዲህ ዋሽንግተን ዲሲ በጦር ሀያ አምስት ሺህ ወታደር ተከባ ሴኪዩሪቲ አለ ተብሎ በኮሮና ጊዜ ከቤታቸው አትውጡ ብዙ ሰው አትገናኙ፣ ሬስቶራንት ሻዳውን አድርጉ የተባለበት ሰዓት ሀያ አምስት ሺህ ሰው በራሳቸው ወደ ከተማ አምጥተዋል። ስለዚህ ይሄ ኦክሲሞራኑ ነው የሚሉት ትንሽ ኮንፍሊክቲንግ አለው እርስ በራሱ የሚሉት ዳይሬክቲቭ ስም ራሱ ችግር አለው ማለት ይጋጫሉ። በኮሮና በዚህ ሰው አትብዛ ይባላል፣ በዚህ ደግሞ የሁሉ ኃይል ወደ ከተማ ማስመጣታቸው ይገርማል። ምንም እስከዚህ የሚያስፈራ ነገር እንዳልነበረ ነው ያለፈ ጊዜ የደረሰው ደርሷል። አሁን እንደዛ አይነት አክቲቪቲ ያለ የሚባል አይመስልም ነበረ። ግን እነሱ ኦፍ ኮርስ ይሄ የትራምፕ አስተዳደር የውጭ ኃይል ነበረ። የውጭ ኃይል ማለት ከህዝብ የመነጭ ኃይል ስለሆነ የኤሊቱ ስላልሆነ ከመጀመሪያም አልተቀበሉትም። ሲሸኙትም በቃ በዚህ መሰረት ነው የሸኙ ነው ብሎ የህዝቡ ዲሞራላይዝ ለማድረግ ነው ሀሳባቸው የሁሉ ሀይል ወደ ከተማ ማስመጣት ኔሴሲቲ አይታይም ነበረ፣ ግን ፕሬዚደንት ትራምፕ የጆ ባይደንን ማሸነፍ አምነው በአደባባይ አልተቀበሉም። አልደወሉላቸውም። መሸነፋቸውንም አልተቀበሉም። እንኳን ደስ ያሉትም አላሏቸውም እስካሁን ድረስ። ይሄ ሁኔታ የተለመደ ነው እንዴ? በአሜሪካ ፖለቲካ የተለመደ አይደለም። ግን ያለፈ ኤሌክሽኑ ደግሞ ዴሞክራቶቹ በፕሬዚደንት ትራምፕ ያደረሱት ናንስታፕ የሌለው ማጥቃት በየቀኑ ሚዲያው በየቀኑ ለትራምፕ ሳይሆን ያው ለደጋፊዎቹ ማለት ነው። ይሄ ኤሌክሽን ትንሽ ለየት ያደርገዋል ማለት ነው። ትራምፕም ትንሽ ለየት የሚያደርገው እንዳልኩት ከህዝብ የመነጨ ሀይል ነው እንጂ የኤሊቱ ስላልሆነ በደንብ አድርጎ ደግሞ አንደርስታንድ ተደርጎ እንዴት ነው ወደ ትራምፕ አሜሪካ ህዝብ ወደ ትራምፕ የሄደ ተውሎ ከመጠናት ይልቅ ማጥቃት ሆነ። አሁን ደጋፊዎቹም ተጠቁ ትራምፕን ተጠቃ። አሁን የሪፐብሊካኖቹንም ህዝቡ የሚጠብቃቸው ያ የትራምፕ የደረሰው ወደ ባይደን እንዲያደረሱ ነው። ይሄ ነው ችግሩ። ሲስተሙ አንድ ሳይደድ ብቻ ከሆነ አየህ፣ ሁለተኛ ደግሞ አንተ ጋራ ሲገባ ደግሞ ደሴንቲንግ ደርስብኛል ተብሎ ደግሞ ማሰብ አለበት ማለት ነው። አሁን ይሄ ደግሞ ተጠባቂ ነው። አሁን ከሁለት ዓመት በኋላ ሪፐብሊካኖቹ ወደ ሀውስ እና ወደ ሴኖች ሲይዙ ያ ሁሉ ትራምፕ ያለፈው እንዳዲስ እነሱ ሊያልፉት ነው ማለት ነው። ስታቢሊቲው ስታቢሊቲ ሉዝ እያደረገ ይሄዳል ማለት ነው። ይሄ ደግሞ ዴሞክራቶቹ የጀመሩት ነው። ፕሮፌሰር መሐመድ አባጀበሎ ወደ እርስ ስቲል ዙር ምን ያስባሉ? እርሶስ። ኤውል ሰለሞን እንደዚህ አይነት ቀውስ አሜሪካ ውስጥ የደረሰው በአሜሪካን የርስ በርስ ጦርነት ጊዜ በአስራ ስምንት ስልሳዎቹ ነበር። የያኔው ፕሬዚደንት አብርሃም ሊንከን ለቃል ኪዳኑ ተገዢ ሆኖ አሜሪካን ከጥቃት የተከላከለ ፕሬዚደንት ነበር። ፕሬዚደንት ትራምፕ በአሜሪካን ታሪክ አንድ ፕሬዚደንት የአሜሪካን ሕዝብ ተወካዮች ምክር ቤት ላይ አብዮት ሲያካሄድ ተሰምቶ የማይታወቅ ነገር ነው። ትራምፕ ያደረገው ደጋፊዎቹን ጠርቶ ሂዱና፣ በአሽሙር በቀጥታም ባይሆን ሂዱና የሕዝብ ተወካዮች ምክር ቤትን ሰብራቸው፣ ይሄ ምርጫ ትክክል ነው ተብሎ ሕዝብ ተወካዮች ምክር ቤት ዋጋ እንዳይሰጠው ብሎ ይሄን ሁሉ የቀሰቀሱት ፕሬዚደንት ትራምፕ ናቸው። ሶ ሃያ አምስት ሺህ ወታደር ዋሽንግተን ዲሲ ውስጥ መኖሩ አሁን ጀስቲፋየብል ነው፣ ትክክል ነው። ምክንያቱም ያየነው ነው። ቤቱን የህዝብ ተወካዮች ምክር ቤትን ሰብረው ሲገቡ ትክክል አይደለም ማለት አይቻልም። አንደኛው እሱ ነው። ሁለተኛው ደግሞ ፕሬዚደንት ሆነው ኦባማ፣ እነ ትራምፕ ምን ሲያደርጉ እንደነበር ሁላችንም እናውቃለን። ኦባማ እዚህ አልተወለደም፣ በአሽሙር ዘረኝነትን ሲነዙ እንደነበር እናውቃለን። አሁን ደግሞ የእርሳቸው ተራ ሲሆን የአዞ እንባ ያነባሉ፣ ፕሬዚደንት ትራምፕ እና የአሜሪካን ፕሬዚደንት ማንም ይሁን ማንም፣ ስልጣን ላይ የሌለው ፓርቲ ሁልጊዜ እንደዚህ ነው። ንትርክ ነው፣ ጭቅጭቅ ነው። በአሜሪካን ፖለቲካ ስልጣን ላይ የሌለው ተቀናቃኙ ፓርቲ ሁልጊዜ ስልጣን ላይ ያለውን ፓርቲ እንደዚህ ነው የሚያደርገው። ሶ አዲስ ነገር የለም ለማለት ፈልጌ ነው፣ ሰለሞን። ይሄ ደግሞ ፕሬዚደንት ትራምፕ በአብላጫው ራሳቸው ላይ ያመጡት ቀውስ ነው፣ ማንም አይደለም ዲሞክራቶች ናቸው እንደዚህ ያደረጉኝ ማለት የማይችሉበት ደረጃ ላይ ደርሰዋል። ለፕሬዚደንት በተለይ ጃንዋሪ ስድስት ላይ የሆነው ነገር እሳቸው ከሰሩት ነገር ሁሉ በዚህ እንዲታወሱ በታሪክ አርጓቸዋል ብዬ ነው የምገምተው። አሁን አሜሪካ በዚህ ሁኔታ ላይ ትገኛለች። በዚህ የምርጫ ዘመን፣ በዚህ የምርጫ ወቅት፣ በዚህ በያዝነው ቀን ለመሆኑ አሜሪካ በዓለም አቀፍ ደረጃ ያላትን ስም፣ ክብር፣ ዝና፣ ተቀባይነት መልሳ የማረጋገጥ መልሳ የመያዝ እድል አላት ብላችሁ ታምናላችሁ? ትችላለች ብላችሁ ታምናላችሁ? ፕሮፌሰር መሐመድ አጭር መልሱ አሁን ነው የኔ ሰለሞን። አሜሪካን ከራሷ ጋር እንጂ እኩያ የላትም። ምን ማለት ነው? አሜሪካን አሁን ጣታቸውን የሚቀስሩባት ሀገሮችን ስታይ ራሳቸው ትልቅ ችግር ያለባቸው ሀገሮች ናቸው። አሜሪካን ከራሷ ጋር ካልተወዳደረች ከሌላ ሀገር ጋር ተወዳድረ አሁንም የተሻለች ናት አሜሪካ። የአሜሪካን ህዝብ ሁልጊዜ ሪዝነብል ነው፣ ደግ ህዝብ ነው። ባይደን ደግሞ የሚፈለግ ለአሁኑ ጊዜ የሚሆን ፕሬዚደንት ይመስለኛል። ሩፍሩፍ ነው። ትናንት አይታችሁ እንደሆን ስለ ልጁ አንስቶ እምባውን ነው ያነባው። ሶ እንደዚህ አይነት ፕሬዚደንት ለቀውስ ጊዜ የሚሆን ፕሬዚደንት ነው እና አቶ ላባን እንዳሉ ትልቁ ነገር ኢኮኖሚ ነው የሁሉንም ሰው አመለካከት የሚቀይረው እሱ ነው። እና ኢኮኖሚ ላይ በደንብ መስራት የሚኖርባቸው ይመስለኛል። እነሱም የሚያውቁታል። በጣም ተስፋ አለኝ ሰለሞን። አድማጮች ቀደም ብሎ የሰማችሁት ቀደም ብሎ የተጠናቀረ ዘገባ ነው። ዛሬ በዋይት ሀውስ ውስጥ የተሰጠ ቃል እንዳመለከተው ለቃቂው ፕሬዚዳንት ዶናልድ ትራምፕ ከመጓዛቸው በፊት ለአዲሱ ፕሬዚዳንት ጆ ባይደን የዋይት ሀውስ ኦቫል ኦፊስ የተሰኘው ጽሕፈት ቤት ውስጥ ደብዳቤ አስቀምጠውላቸዋል። ይዘቱ ምን እንደሚል ግን ለጊዜው አልታወቀም። ቆንጅትን አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ አስተናጋጃቸው አስተናጋጃችኋሉ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እንዲሁም ከልቱ ዋና ተዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።